ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 17 2012 ዓ ም ዝግጅታችን ጀመረ። በአቢይ አህመድ ጃክማ ኢኒሺቲቭ የተገኙትና ትናንት ሙሉ በሙሉ አዲስ አበባ የገቡት የኮቪድ-19 መከላከያዎች ለአፍሪካ ሀገሮች እየተከፋፈሉ ነው። ሌሎች ሀገሮች ጎረቤቶቻችንን ይመለከተናል ነው የእነሱ ጤና የእኛም ጤና ነው ነው የእነሱ ሰላም የእኛም ሰላም ነው። እነሱ ሰላም ሲሆኑ ነው እኛ ሰላም ምን ሆነው። ስለዚህ ለጎረቤቶቻችን ግድ ይለናል ነው አፍሪካም ደግሞ እኛ የአፍሪካ መዲና እንደመሆናችን መጠን የአፍሪካ ትልቁ የሎጂስቲክ ሰርቪስ ደግሞ ኢትዮጵያ አየር መንገድ እዚህ ኢትዮጵያ እንደመሆኑ መጠን ይመለከተናል ያገባናል ስለዚህ እኛ ኢንሴቲቭ መውሰድ አለብን። ድጋፉን የሚያስተባብረው የኢትዮጵያ ብሔራዊ ኮሚቴ ሰብሳቢ ዶክተር ሹመቴ ግዛው ናቸው። ዘገባ ይዘናል። በአብይ ርዕስ ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉና ንጉሡ ታምሬ በቅንብሩ አብረውኛሉ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንደምናመሻችሁ አድማጮች ዜናውን የማነብላችሁ አዳነች ተሳየ ነኝ። ዓለም አቀፍ የሰብአዊ መብቶች ተሟጋጅ ድርጅት አምነስቲ በመላ ኢትዮጵያ ያሉት ዩኒቨርሲቲዎች በኮሮና ቫይረስ ምክንያት በሚዘጉበት በአሁኑ ወቅት መንግሥት በኅዳር ወር ላይ የታገቱ 17 ዩኒቨርሲቲ ተማሪዎችን ለማስለቀቅ የወሰዱ እርምጃ ካለ ግልጽ እንዲያደርግ ጠይቋል። ተማሪዎቹ የታገቱት ምዕራብ ኦሮሚያ ከሚገኘው ደንቢዶሎ ዩኒቨርሲቲ ሲወጡ መሆኑ የሚታወቅ ነው። አምነስቲ ትላንት ባወጣው መግለጫ የታገቱት ተማሪዎች ቤተሰቦችን ማነጋገሩን ገልጾ ስለ ልጆቻቸው ምንም አይነት መረጃ ስለሌላቸው በሐዘንና በተስፋ መቁረጥ ላይ ናቸው ሲል አስገንዝቧል። ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት አራት መድረሱ ታውቋል። ባለፈው መጋቢት 14 በኮሮና ቫይረስ የተያዙ ሶስት ሰዎች ማግኘቱን የኤርትራ የጤና ጥበቃ ሚኒስቴር አስታውቆ ነበር። ይህን ተከትሎም ሁሉም አይነት የአየር በረራዎች ለሁለት ሳምንታት እንደተቋረጡ የሀገሪቱ የጤና ሚኒስቴር አስታውቋል። ኤርትራ የሚገኘው የአሜሪካ ኤምበሲ ሰራተኞቹ ራሳቸውን ከኮሮና ቫይረስ እንዲጠብቁ መክሯል። ብርሃነ በርሀ ዝርዝር አለው። ሶስቱ ሴቶች በኤርትራ የሚኖሩ እንደሆኑ የገለጸው የኤርትራ ጤና ሚኒስቴር አብረዋቸው የመጡ መንገደኞችና ከእነሱ ጋር ንክኪ ያደረጉ ሰዎች ሁሉም በቪላጆ ለይቶ ማቆያ ሆስፒታል መግባታቸውን አስታውቀዋል። ይህን ተከትሎም ሁሉም ከኤርትራ ወደ ሌላ ሀገር ይሁን ከሌላ ሀገር ወደ ኤርትራ የሚደረጉ የአየር በረራዎች ከትላንት ግማሽ ሌሊት ጀምሮ ለሁለት ሳምንታት መቋረጡን የኤርትራ ጤና ሚኒስቴር አሳውቋል። ባለፈው መጋቢት አስራት የኤርትራ ጤና ሚኒስቴር የግድና አስፈላጊ ካልሆነ በስተቀር ሰዎች ከቦታ ወደ ቦታ የሚያደርጉትን እንቅስቃሴ እንዲያቋርጡ፣ የሕዝብ መጓጓዣዎችንም ከመጠቀም እንዲቆጠቡ፣ ከአስር ሰዎች በላይ የሚያሳትፉ ክንዋኔዎችም እንዲቋረጡ፣ እንዲሁም ምዕመናን በቤታቸው እንዲሰግዱና እንዲጸልዩ መመሪያ ማውጣቱ ይታወሳል። ይህ በእንዲህ እንዳለ የኮሮና ቫይረስ በኤርትራ መታየቱን ተከትሎ በኤርትራ የሚገኘው የአሜሪካ ኤምባሲ ሰራተኞቹ እጆቻቸውን እንዲታጠቡና ከኮሮና ቫይረስ ራሳቸውን እንዲጠብቁ አሳስበዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ዩናይትድ ስቴትስ ውስጥ እስከ ዛሬ ባለው ጊዜ 69 የተረጋገጡ ቫይረሱ የያዛቸው ሰዎች እንዳሉ የሞቶች ደግሞ ከሺህ በላይ መሆናቸውን የጆንስ ሆፕኪንስ ዩኒቨርሲቲ አሃዝ አመላክቷል። የዩናይትድ ስቴትስ የህግ መሰኛ ምክር ቤት ኮሮና ቫይረስ ሊያስከትሉ የሚችለውን ጉዳት ለመታደግ ሲል 2 ትሪሊዮን ዶላር ለመመደብ ወስኗል። ሰዎችና የንግድ ተቋማት ሊደርስባቸው የሚችለውን የኢኮኖሚ ተግዳሮት ለመወጣት እንዲችሉ ይረዳል። የኮሮና ቫይረስ ወረርሽኝ በጤና ጥበቃ ስርዓት ላይ ሊያደርስ የሚችለውን ችግር ለመቋቋምም አስፈላጊ ነው። ይህ ውሳኔ ትላንት ያለፈው በሙሉ ድምፅ ነው። አሁን ደግሞ የተወካዮች ምክር ቤት ድምፅ እንዲሰጥበት ይላካል። ነገ ዓርብ ድምፅ ይሰጥበታል ተብሎ ይጠበቃል። የቻይና የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ኮሮና ቫይረስን አስመልክቶ የተናገሩትን አውግዟል። ፓምፔዮ ኮቪድ-19ን ውሃን ቫይረስ ከማለታቸውም በላይ ቻይና ስለ ወረርሽኙ የተሳሳተ ወሬ ዘመቻ ስታካሄድ ቆይታለች ማለታቸው ተዘግቧል። ፓምፔዮ ትላንት ይህን ለጋዜጠኞች የተናገሩት ቡድን ሰባት ከሚባሉት በኢንዱስትሪ የበለጸጉ ሀገሮች መሪዎች ጋር በቪዲዮ ጉባኤ ያካሄዱ በነበረበት ጎን ነው። ፓምፖዮ አያይዘውም ቻይና ስለ ቫይረሱ ታካሄዳለች ያሉት የተሳሳተ መረጃን በመቃወም ተግባር ሀገሮች የተባበረ ድምፅ አላቸው ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ዛሬ በጅንግ ላይ መደበኛ ጋዜጣዊ ጉባኤ ባካሄዱበት ወቅት ፓምፖዮ ቫይረሱን ውሃ ቻይናን ለማጠልሸትና የምታደርገውን ጥረት ለማሳነስ ነው ብለዋል። አቅጣጫን አስለውጦ ከኃላፊነት ግዴታ ለመሸሽም ነው። ይህም እጅግ ከሽ የሆነ አላማ ያለው ነው ሲሉም አክለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ጨምሮ ፓምፖዮ እና ሌሎች የአስተዳደሩ አባላት ኮሮና ቫይረስን ውሃን ወይም ቻይና ቫይረስ ሲሉ ቆይተዋል። ትላንት በቡድኑ ጉባኤ ወቅት ዩናይትድ ስቴትስ ቡድኑ በሚያወጣው የጋራ መግለጫ ኮሮና ቫይረስ ውሃን ቫይረስ ተብሎ እንዲጠቀስ ብትገፋም ሌሎች የቡድን ሰባት አባላት እንደተቃወሙት ተዘግቧል። አውሮፓ በአሁኑ ወቅት በዓለም አቀፍ ደረጃ ወረርሽኝ የሆነው ኮቪድ 19 ማዕከል ሆናለች ተብሏል። እስካሁን ባለው ጊዜ ከ150 ሺህ በላይ የሚሆኑ ሰዎች በበሽታው ተይዘዋል። በብዙ ሺዎች የሚቆጠሩት ደግሞ ሕይወታቸውን አጥተዋል። በኮሮና ቫይረስ የሚያዙ ሰዎች ብዛት በመላ አህጉሪቱ እየጨመረ በሄደበት በአሁኑ ወቅት 27 አባል አገሮችን ያቀፈው የአውሮፓ ህብረት ቫይረሱን በመከላከል ተግባር ተናቦ ይሰራልን የሚል ጥያቄ በታዛቢዎች ዘንድ እየተነሳ መሆኑ ተገልጿል። የጀርመን ቻንስለር አንግላ ሜርከል በቅርቡ ባደረጉት ንግግር ኮሮና ቫይረሱ አውሮፓ ሳትዘጋጅበት ነው የደረሰባት ብለው ነበር። ቫይረሱ ገብቷል ነገር ግን ክትባትም ሆነ ማስታገሻ የለም ማለታቸው ተዘግቧል። ሁኔታው በዚህ መልክ ተቀጠለም ከጠቅላላው ህዝብ ከ60 እስከ 70 ከመቶ የሚሆነው በኮሮና ቫይረስ ሊያዝ እንደሚችል ጠበብ ተናግረዋል። አንገላ መርከል ራሳቸው ቫይረሱ ከያዘው ሐኪም ጋር ቅርበት አድርገው ስለነበር ለጥንቃቄ ሲሉ ራሳቸውን አግልለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአሁኑ ወቅት ዓለማችንን የገጠማት የኮሮና ቫይረስ ወረርሽኝ ወደፊትም በተደጋጋሚ ሊመጣ ይችላል ሲሉ ዋናው የዩናይትድ ስቴትስ የተላላፊ በሽታዎች ጠቢብ አስጠነቀቁ። አስፈላጊው ጥንቃቄ ካልተደረገ ወረርሽኙ ካሁን በባሰ ደረጃ ተጠናክሮ ሊመጣ ይችላል ብለዋል። የአሜሪካ ድምፅ ዘጋቢ ጄፍ ከስተር ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ብሔራዊ ኢንስቲትዩት ዋና ዲሬክተር ዶክተር አንቶኒ ፋውቺ ትናንትና ረቡዕ ማታ በዋይት ሀውስ ዕለታዊ የኮሮና ቫይረስ ወረርሽኝ ይዞታ ማብራሪያ ላይ ነው ማስጠንቀቂያውን ያሰሙት ቫይረሱ በደቡብ አፍሪካ እንዲሁም በሌሎችም የክረምት ወቅት በሚጠበቅባቸው የደቡባዊው ክፍለ ዓለም አካባቢዎች እየተከሰተ መሆኑን አንስተዋል የቫይረሱ ስርጭት በእነዚህ አካባቢዎች በብዛት ከታየ ወረርሽኙ ሊደጋግም እንደሚችል ጠንካራ ምልክት ስለሚሆን የሰሜን ብለዋል ይሄም አሉ ዶክተር አንቶኒ ፋውቺ ቫይረሱ ለሁለተኛ ጊዜ ሲመጣ መከላከያ ክትባቱን አዘጋጅቶ ለመጠበቅ መስራታችንን መቀጠል እንዳለብን በጥብቅ የሚያሳስበን ነው። የመከላከያ ክትባቱን ብቻ ሳይሆን በቫይረሱ ለሚጠቁ ህሙማን ሕክምና የሚውሉ ፍቱን ፍቱንና ለአደጋ የማያጋልጡ መድኃኒቶችን መስራትም አስፈላጊ መሆኑን ዶክተር አንቶኒ ፋውቺ አስምረውበታል። በመጨረሻም ለህክምና ስራ የሚያስፈልግ ከፕላስቲክ የሚሰራ የእጅ ጓንቲ በማቅረብ ተግባር ከዓለም ትልቁ የሆነው የማሌዥያ ገበያ መንግስት ሀገሪቱን በከፊል በመዝጋቱ የጓንቲዎች እጥረት ሊኖር እንደሚችል አስጠንቅቋል። በኮሮና ቫይረስ ምክንያት ከፍተኛ ተፈላጊነት እንዳገኘ የሚታወቅ ነው። ማሌዥያ በዓለም ደረጃ ከሚፈለገው ከግማሽ በላይ የሚሆን ፕላስቲክ የእጅ ጓንቲ ታቀርባለች። ይሁንና ሀገሪቱ ከደቡብ ምስራቅ እስያ የበዙ የኮቪድ-19 በሽተኞች እንዳሏት ተረጋግጧል። 1796 ደርሰዋል። ይህን መሠረት በማድረግም የሀገሪቱ መንግስት ማሌዥያን በከፊል የመዝጋት እርምጃ ወስዷል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አመሰግናለሁ። አዳነች ለዜናውም ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄ በ25 ሜትር ባንድ በ1240 ኪሄ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መጋቢት 17 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስን ስርጭት ለመመከት የኢትዮጵያ መንግስት በሚወስደው እርምጃ የስደተኞች መብቶች ለአደጋ እንዳይጋለጡ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አሳስቧል። ድንበር ላይ ደርሰው እንደገና ወደ ሰሩት ነገር ወዳልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና አሳሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም ዩኤንኤችሲአር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ ስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው ነገር ግን መግባታቸውን እንዲቀጥሉ ለማሳሰብ ነው እንጂ የገቡ አስተሳሰብም የለም። የዩኤንኤችሲአር የኢትዮጵያ ተጠሪ አቶ ክሱት ገብረ እግዚአብሔር ነው የሰማችሁት። የኢትዮጵያ ስደተኞችና ከስደት ተመላሾች ኤጀንሲ ምላሽ ሰጥቷል። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአብይ አህመድ ጃክማ ኢኒሽቲቭ የተገኙትና ትናንት ሙሉ በሙሉ አዲስ አበባ የገቡት የኮሮና ቫይረስ መከላከያና መመርመሪያ ቁሳቁስና መሳሪያዎች ለአፍሪካ ሀገሮችም እየተከፋፈሉ ናቸው። በኢትዮጵያ ድጋፉን የሚያስተባብረው ብሔራዊ ኮሚቴ ሰብሳቢ የሆኑትን የመረጃ መረብ ደህንነት ኤጀንሲ ወይም ኢንሳ ዋና ዳይሬክተር ዶክተር ሹመቴ ግዛውን እስክንድር ፍሬው አነጋግሯቸዋል። ተከታዩን ዘገባ አጠናቅሯል። ኢትዮጵያ የሌሎች አፍሪካ ሀገራትን ድርሻ በነጻ ካሉበት እያደረሰች መሆኑን ከሚያብራሩበት ይጀምራሉ። ዶክተር ሹመቴ ፕራይም ሚኒስትር ዶክተር አብይ አህመድ ኢኒሽቲቭን ሲያነሳሱ ከጃክማ ጋር የተስማሙት አንዱ ምድነው ኢትዮጵያን አየር መንገድ እንደ አንድ ትልቅ የህጉር አቅም የሎጂስቲክስ አቅም አድርገን እንጠቀማለን በሚል ስለሆነ ኃላፊነት ምሳቸው ስለወሰዱ የኢትዮጵያ አየር መንገድም ደግሞ ኃላፊነት በተሞላበት መንገድ በአግባቡ ዴሊቨር ማድረግ ስላለበት ፕሮግራም አውጥቶ እየተንቀሳቀሰ ነው ያለው እንግዲህ እስከ ትናንት ማለት ነው ድረስ 24 ሀገሮች ተረክበዋል ማለት ነው። ዛሬ እንግዲህ አሁን ጠዋት ጀምሮ ቀን እስከ ምሽት ድረስ እስከ እንግዲህ ነገ እስከሚሆን ድረስ ፕላን የተደረገው አስር ሀገሮች ያክል እ ይደርሳቸዋል ተብሎ ነው የታሰበው። ስለዚህ በዚሁ መሰረት ፕሮግራም ተይዞለት ስርጭቱን በጣም በፍጥነት እየተካሄደ ነው ያለው ማለት ነው። ስለ ኢኒሽቲቭ ጠቅልል ያለ ነገር እንዴት ተጀመረ? እንግዲህ አዲስ አበባ ነው እየመጣ ያለው ነገር ግን ለብዙ ለሁሉም የአፍሪካ ሀገራት እየተከፋፈለ ነው። ጠቅላይ ሚኒስትሩ ከጃክማ ወይም ካሊባባ ፋውንዴሽን ከአሊባባ ኩባንያ መስራች ጃክማ ጋር ባደረጉት ውይይት ነው የተጀመረው ተብሏል። ይሄ እንዴት ተጀመረ? አላማው አፍሪካን በሙሉ መድረስ ነው። ለኢትዮጵያ ብቻ አይደለም። በኢትዮጵያ ጠቅላይ ሚኒስትር ስለጀመሩት ብዬ ነው ጥያቄ ማነሳለሁን። እንግዲህ ጠቅላይ ሚኒስትር ዶክተር አብይ ይህንን ነገር ሲጀምሩ ምናልባት እንግዲህ አመጣጡ በተለይ የዚህ የበሽታው ስርጭት በዓለም አቀፍ ደረጃ ያለውን ስርጭትና አካሄድ አይተው ይመስለኛል አይተው ወደ አፍሪካ ከገባ ያለን የጤና ሽፋን ይታወቃል፣ ያለን የቴክኖሎጂ አቅም ይታወቃል፣ ያለን የኢኮኖሚያችንና አጠቃላይ የፖለቲካ መስተጋብሩም ስለሚታወቅ አፍሪካ ከገባ ጉዳቱ ትልቅ ይሆናል ይሆናል የሚል ሳቤ ይዘው ነው እንግዲህ ከጃክማ ጋር ባላቸው ፐርሰናል ሪሌሽንሽፕ፣ ጃክማ ከዚህ በፊት ከተወሰኑ ወራት በፊት እዚህ መጥቶ ጉብኝት አድርጎ የተለያዩ ስምምነቶችንም አድርጎ ለኢትዮጵያም ለአፍሪካም ጭምር ለሪጅ ሊተርፍ የሚችሉ ስራዎች እንሰራለን ብሎ ነው ተመልሰው ሄደው እና እዛ ጋር ባላቸው ሪሌሽንሽፕ ዶክተር አብይ ናቸው። ግን የግል ግንኙነት ጭምር የግል ግንኙነት ጭምር ነው። እውነተኛውን ነገር ለመናገር ወደዚኛው እንውጣ ከተባለ ባላቸው የግል ቅርርብ ነው ዶክተር አብይ ካላቸው ግለሰቡ ጋር ካላቸው የግር ቅርቦች ግን ምንድን ነው? ዶክተር አብይ ለኢትዮጵያ ብቻ አምጥተን ኢትዮጵያን ብቻ ፕሮቴክት ማድረግ አንችልም ነው። ምክንያቱም ሌሎች ሀገሮች ጎረቤቶቻችንን ይመለከተናል ነው። የእነሱ ጤና የእኛም ጤና ነው ነው። ከዚህ በፊት የሚሉት እንደነበረው የእነሱ ሰላም የእኛም ሰላም ነው። እነሱ ሰላም ሲሆኑ ነው እኛ ሰላም የምንሆነው። ስለዚህ ለጎረቤቶቻችን ግድ ይለናል ነው። አፍሪካም ደግሞ እኛ የአፍሪካ መዲና እንደመሆናችን መጠን፣ የአፍሪካ ትልቁ የሎጂስቲክ ሰርቪስ ደግሞ ኢትዮጵያ አየር መንገድ እዚህ ኢትዮጵያ እንደመሆኑ መጠን ይመለከተናል፣ ያገባናል። ስለዚህ እኛ ኢኒሽቲቭ መውሰድ አለብን በሚል በእነዚህ ምክንያቶች ነው እንግዲህ ዋናው ኢኒሽቲቭን የጀመሩት። ከጃክማ ጋራም ከተነጋገሩ በኋላ የተገኘው ምላሽ በጣም ፖዘቲቭ ነው። ከዛ በኋላ እንግዲህ እዛ ጃክማ ኃላፊነት መስደው ቲም በዛኛው ሳይድ አቋቋሙ። እዚህም ደግሞ እኛ ናሽናል ኮኦርዲኔቲንግ ቲም ተቋቋመ። ብሔራዊ አስተባባሪ ኮሚቴ እርስዎ የሚመሩት ተቋቋመ? አዎ፣ ብሔራዊ አስተባባሪ ኮሚቴ ተቋቋመ። ያንን ኮሚቴ ነኝ የሚመራው። ሌሎች ደግሞ በተለያየ ፕሮፌሽን፣ በተለያየ ዘርፍ የሚያገለግሉ ሌሎች ደግሞ ሰብ ቲሞች ነገሮችም አሉ። በዚህ መሰረት እንግዲህ ስራው ተከናወነ ማለት ነው። ዶክተር ሹመቴ እንግዲህ አብዛኛዎቹ የመጡት ከመጡት ስርሶም እንዳብራሩልኝ ከሚጠቀሱት መካከል አብዛኛዎቹ እንኳ ባይባል የመመርመሪያ መሳሪያዎች ናቸው። ይሄ ከጠቅላይ ሚኒስትሩ የመነጨ ነው። መመርመር ነው ዋናው ይሄን ለመከላከል መፍትሄ የሚሆነው ወይም ቅድሚያ ከሚሰጣቸው ተግባራት አንዱ ብዙ መመርመር ነው ከሚል የመነጨ ነው። ብዙዎቹ እቃዎች የፊት መሸፈኛ ናቸው። የማስክ ነው። 60 ሚሊዮን የሚያክለው ማስክ ነው። መመርመሪያ መሳሪያዎች እንግዲህ አንዱን በተደጋጋሚ ልንጠቀምባቸው እንችላለን። ማስክ ግን ሞር ፐርሰናል ነው፣ በግል የምንጠቀምበት ስለሆነ በግል ቤተሰቦች የሚጠቀሙበት ስለሆነ ያንን በጣም በብዙ ማምጣቱ አስፈላጊ ስለሆነ ነው። ነገር ግን በአጠቃላይ እቃዎቹ ምን አይነት እቃዎች ይሆኑ በምን አይነት ብዛት ይሆኑ በመጀመሪያ ዙር ምን አይነት እቃ ለአፍሪካ ሀገሮች ለምን አይነት እቃዎቹ ምን አይነት ፍሪ እቃዎች ለአፍሪካ ሀገሮች ቢደርሱ ምን አይነት ጥቅም ያመጣሉ? እንዴት መከላከል እንችላለን የሚለው ከተሞክሮ ነው። ምናልባት ቻይና ያለፈችበት መንገድ አለ። ቻይና ያንን መንገድ አልፋ ተቆጣጥራ፣ ኦልሬዲ አሁን ለሌሎች አገሮች እርዳታ እየሰጠችበት ያለችበት ደረጃ ነው ያለውና እነዛን ተሞክሮዎች በመውሰድ የአፍሪካ ነባራዊ ሁኔታ ደግሞ በማየትና በማጥናት ታሳቢ ተደርጎ ነው እቃዎቹ በዚህ ልክ ይምጡና፣ በመጀመሪያ ዙር የሚገቡት እቃዎች በዚህ እነዚህ አይነት እቃዎች ይምጡ። ከዛ በኋላ ደግሞ እንደየ ሀገራቱ ነባራዊ ሁኔታ እንደየ ይመጣሉ የሚል ነው። ባይዘ ወይ እዚህ ጋርም አይቆምም አሁን ካለው አጠቃላይ ፍላጎትና አጠቃላይ ካለው ዝግጅት ጋር ተያይዞ ሲያዩት በፍጥነት መጣ በፍጥነት እየተከፋፈለ ሄደ። ስለዚህ አፍሪካን በዚህ መልክ ማዳረስ ከተቻለ መቀጠል አለብንና አፍሪካን ሬስኪው ማድረግ አለብን ፕሮቴክት ማድረግ አለብን የሚል ዝግጅቱና ፍላጎቱ አሁንም ከዛኛው ሳይዳል። ስለዚህ እነዚህ እቃዎች አሁን መጡ እንጂ ተጨማሪም እቃዎች ይመጣሉ ተብሎ ይታሰባል። በዛ መልክ እየተዘጋጁ ያሉ እንዳሉ መረቻዋል። ዶክተር ሹመቴ ግዛው የመረጃ መረብ ደህንነት ኤጀንሲ ዋና ዳይሬክተር እንደዚሁም ኢትዮጵያ ውስጥ አሁን ከጀ ጃክ ማና አሊባባ ፋውንዴሽን እየመጣ ያለውን ድጋፍ የሚያስተባብረው ብሔራዊ ኮሚቴ ሊቀመንበር ወይም ሰብሳቢ በጣም አመሰግናለሁ። በአሜሪካ ድምፅ ሬዲዮ አድማጭ ውስጥ እኔም በጣም አመሰግናለሁ። እስክንድ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብን ለዘገባው የትንታኔው መጽሔት ይቀጥላል። የኮሮና ቫይረስ መዛመት በፈጠረው ስጋት ሳቢያ የኢትዮጵያ መንግሥት ሰዎች በብዛት በሚሰበሰቡባቸው እንቅስቃሴዎች ላይ እገዳ ቢጥልም አንዳንድ የሃይማኖት መሪዎች አሁንም ቁጥሩ የበዛ ሰው የሚሳተፍባቸውን ሃይማኖታዊ ገቢሮችቸው ስጋት ያሳደረባቸው መሆኑን የጤና ጉዳይ አዋቂዎች እየተናገሩ ናቸው። ሳይመን ማርክስ ከአዲስ አበባ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። እያገባደድን ባለነው ሳምንት መጀመሪያ ነው የኢትዮጵያ መንግስት የቫይረሱን የጥድፊያ መዛመት ለመግታት በታል ለመጥረት በርካታ ሰዎች በሚሰባሰቡባቸው ማናቸውም እንቅስቃሴዎች ላይ የተጣለውን እገዳ እንዲያስፈጽሙ ለጸጥታ ሰራተኞች ትዕዛዝ ያስተላለፈው። ኢትዮጵያ እስካሁን ይፋ በተደረጉ መረጃዎች ለቫይረሱ የተጋለጡ አስራ ሁለት ሰዎች መኖራቸውን ስታረጋግጥ በህመሙ ሳቢያ ለህልፈት የተዳረገ ሰው ግን እስካሁን የለም። የባለስልጣናቱም ጥረት ይህ ዝቅተኛ ቁጥር ያለው ስርጭት እንዳይጨምር ለማድረግ ነው። ይሁን እንጂ አንዳንድ የሃይማኖት ቡድኖች የወትሮ አገልግሎታቸውን መስጠት በመቀጠላቸውና ሁኔታው ስጋት ያሳደረባቸው የሃይማኖት መሪዎች እንደሚሉትም ወረርሽኙ ሊያስከትል የሚችለውን የበረታ ፈተና በቅጡ ባለመረዳትና የጉዳዩን አሳሳቢነትም በወጉ ባለመያዝ ቁጥሩ የበዛ ሰው መዛዝ ማስፈጸም ቀላል አልሆነም። መምህር ዳንኤል ሰይፈ ሚካኤል ፈለቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ዲሬክተር ናቸው። ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ቃል ሆን ተብሎ ሕግን የመተላለፍ ፍላጎት ያመጣው ግን አይደለም ይላሉ። ይህ በመሰረቱ ያለማወቅ ያመጣው እንጂ ደንቦችን ለመተላለፍ ተብሎ ዝቅተኛ መሆን ያስከተለው ችግር ነው። አንዳንድ ሰዎች የችግሩን ከባድነት ወይም አሳሳቢነት አልተረዱትም። ለዚህ ነው አንዳንድ መዛነፍ እያየን ያለነው። ሆኖም የአስተዳደር መዋቅሮቻችንንም ሆነ ሕዝቡን የምንደርስባቸውን የብዙሃን መገናኛዎችን ተጠቅመን የደንቦቹን ተፈጻሚነት ስለምንከታተል ፈጥኖ ይስተካከላል ብለን እናምናለን። መምህር ዳንኤል አክለውም በኢትዮጵያ ብዙዎች አሁንም ከማህበራዊ መገናኛዎች በሚያገኟቸው የውዥንብርና የሐሰት መረጃዎች እየተውናበ በማህራዊ መገናኛ ብዙሃን የሚሰራጩ የተዛቡ መረጃዎች አሉ። ሰዎች የተዛቡ አለያም መሠረት የሌላቸው የተለያዩ መረጃዎች ስለሚደርሷቸው በእኛ በኩል ሁለት ነገሮችን ለማሳካት ጥረት ይዘናል። አንዱ ትክክለኛ መረጃ እንዲደርሳቸው ማድረግ ሲሆን፣ ሁለተኛው ደግሞ ሕዝቡን ከተሳሳቱ መረጃዎች ተጽዕኖ ማላቀቅ ነው። መሠረት የለሽና ኃላፊነት የጎደለው መረጃ እንደ ልብ እየተሰራጨ ነው። በመላዋ ሀገሪቱ የሚገኙ የሃይማኖት መሪዎች አብያተ ክርስቲያናትና መስጊዶች የሰዎች ህይወት ለአደጋ ሳይጋለጥ ማምለክ የሚቻልበት መንገድ አስመልክቶ መመሪያዎችን አውጥተዋል። ሶሻል ዲስታንሲንግ የሚል ስያሜ የተሰጠውንና ሰዎች አንድ ቦታ በሚሆኑበት ጊዜ እንዳይቀራረቡ፣ በመካከላቸውም ርቀት እንዲኖር የሚጠይቀውን ዘዴ በኢትዮጵያም ተግባር ላይ ለመዋል በታሰበ ምላ በሁለት ሰዎች መካከል የአንድ ሜትር ተኩል ርቀት እንዲኖር የሚለው የእምነት ቤቶቹ ካሳለፏቸው ውሳኔዎች ውስጥ አንዱ ነው። ርስ የቤተ ክርስቲያን አገልግሎት ጥቂት ሰዎች ብቻ በሚሳተፉበት መሰጠት ቀጥሏል። ስለ ጉዳዩ ያላቸው እውቀት እንዲያድግ አድርገናል። ወደ ቤተ ክርስቲያን የሚመጡ ሰዎችን የሚያስተናግዱና የሚያስረዱ አስተባባሪዎችም በተለያዩ አካባቢዎች ተመድበዋል። ከዚህ ቀደም ስድስት ሰው ይቀመጥበት በነበረ አግዳሚ ላይ አሁን የሚቀመጠው ሁለት ሰው ብቻ ነው። አባ ተሾመ ፍቅሬ የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ዋና ጸሐፊ ቃል አቀባይ ናቸው። ይሁን እንጂ ሰዎች እነኝህን የአሰራር ደንቦች የመተላለፋቸው ጉዳይ ያሳስበኛል ይላሉ። ሰዎች ምንም አልተፈጠረም በሚል ስሜት የሚያሳዩት መዘናጋትና ቸልተኛነት ያሳስበናል፣ ያስጨንቀናል። መንግሥት የማሳወቂያ መልእክቶችን መረጃዎችን በቴሌቪዥን፣ በራዲዮ፣ በስልክና በፌስቡክ ጭምር ቢያስተላልፍም ሰው የኮሮና ቫይረስ ወረርሽኝ ምን ያህል አደገኛና አሳሳቢ እንደሆነ ግን ልብ ያለው አይመስልም። አንዳንዱ የኮሮና ቫይረስ ወረርሽኝ መኖሩን ራሱን ከናካቴው የረሳ አለያም ቸል ማለት የመረጠ ይመስላል። የዚህን መሰሉ አደጋዎች ወይም ለአደጋ አጋላጭ ሁኔታዎች መኖራት የተገነዘበው የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል በበኩሉ መንግስታት የትላልቅ ስብሰባዎችን እገዳ እንዴት ተፈጻሚ እያደረጉ መሆናቸውን ይከታተላል። ሰዎች እነኚህን የጥንቃቄ ደንቦች በአግባቡ ተግባር ላይ ቢያውሉ የአህጉሪቱ የኮሮና ቫይረስ ወረርሽኝ ይዞታ ዝቅ ያለ አሀዙን ይዞ በቀጠለ ወይም በቆየ ነበር ሲል ድርጅቱ ጨምሮ ገልጠዋል። አመሰግናለሁ አሉላ። ዝግጅታችን ይቀጥላል። በኢትዮጵያ የተለያዩ ክልሎች ሰራተኞች ከቤታቸው እንዲሰሩ መመሪያዎች እየተላለፉ ነው። ከአማራ ክልል ማዕከል ከባህር ዳር አስቴር ምስጋናው ተከታዩን አጠናቅራለች። የኮሮና ቫይረስን ስርጭት ለመከላከል እና ለመቆጣጠር በአማራ ክልል በምክትል ርዕሰ መስተዳደሩ የሚመራ ራሱን የቻለ ግብረ ኃይል እና ኮማንድ ፖስት ተቋቁሞ በየቀኑ የተለያዩ ውሳኔዎችን እያስተላለፈ ይገኛል። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ትላንት እንደገለጸው ለወረርሽኙ ተጋላጭ ይሆናሉ ያላቸውን የመንግስት ሰራተኞች ላልተወሰነ ጊዜ በቤታቸው እንዲቆዩ መወሰኑን ነው ዋና ዳይሬክተሩ አቶ ጌትነት ይርሳው የተናገሩት ሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ተጋላጭነት ለመቀነስ ነፍሰ ጡርና የሚያጠቡ እናቶች ሁለተኛ የጥሮታ ማውጫ ጊዜያቸው እየደረሱ ሰራተኞች፣ ሶስተኛ አንገብጋቢና አስቸኳይ ስራ የሌለባቸው የስራ ክፍል ሰራተኞች፣ አራተኛ እየቆየና በሐኪም ማስረጃ የተደገፈ የጤና ክል ያለባቸው ሰራተኞች የተለየ ተለዋጭ ማብራሪያ እስኪሰጥ ድረስ በቤታቸው ነው ስራቸውን እንዲከውኑ አማራ ብሔራዊ ክልላዊ መንግስት ወስኗል። በአንጻሩ ከክልል እስከ ቀበሌ ድረስ ያሉ የጸጥታ አካላት፣ የጤና ባለሙያዎች እና የስራ ኃላፊዎች ከመቼውም ጊዜ በላይ ሕዝባዊ ኃላፊነታቸውን እንዲወ ወጡም አሳስቧል። እንደ መብራት ኃይል፣ ውሃ ፍሳሽ፣ እና ትራንስፖርት አገልግሎት የሚሰሩ ሰራተኞችን ውሳኔው አይመለከትም ብለዋል። ከቀናት በፊት ፌዴራል መንግስቱ ተመሳሳይ ውሳኔ ማሳለፉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አመሰግናለሁ አስቴር ለዘገባው የኦሮሚያን እርምጃ አስመልክቶ Sahai dam tau ka adisa baba. የኦሮሚያ ክልላዊ መንግስት የኮሮና ቫይረስ ወረርሽኝን ለመከላከል የተለያዩ ውሳኔዎች ማስተላለፉን የገለጹት የኦሮሚያ ፓብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ዶክተር ብቅላ ሁሪሳ ከክልል ጀምሮ እስከ ቀበሌ ድረስ ግብረ ኃይል ተቋቁሞ ሰፊ እንቅስቃሴ እያደረጉ መሆናቸውን አስታውቋል። የክልሉ መንግስት የቆየና በሐኪም ማስረጃ የተደገፈ የጤና እክል ያላቸው ሰራተኞች፣ ነፍሰ ጡርና የሚያጠቡ እናቶች እንዲሁም የጡረታ መውጫ ጊዜያቸው የደረሰ ሰራተኞች እረፍት እንዲወጡ የወሰነ መሆኑንና እና መንግስት ስራ በማይበድል ሁኔታ የአመት ፍቃድ ወስደው እረፍት እንዲወጡ መፈቀዱን ኃላፊው ገልጿል። የመንግስት ሰራተኞቻችን ትራንስፖርት ሁኔታ፣ በቢሮ ውስጥ በአቀማመጥ ሁኔታ እና በአገልግሎት አሰጣጥ ቦታዎች በሚፈጠር ጥግግት እና መተፋፈግ የተነሳ ይሄ ቫይረስ በቀላሉ ሊዛመት የሚችል እና ከሰራተኞቻችንም አልፎ ለልጆቻቸው፣ ለቤተሰቡም፣ ለማህበረሰቡም ሊተርፍ የሚችል በመሆኑ መንግስት የመንግስት ሰራተኛውን ሁኔታ በተመለከተ እረፍት እንዲወጡ የሚያደርግ ውሳኔ አሳልፏል። ዶክተር ብቅላ አክለውም የጸጥታ አካላት የጤና ባለ ች ከክልል እስከ ቀበሌ ያሉ የመንግስት ስራ ኃላፊዎች አሁን ያጋጠመው ችግር እስኪወገድ ድረስ ስራቸውን በከፍተኛ ኃላፊነት እንዲወጡና ለራሳቸው ተገቢ ጥንቃቄ እንዲያደርጉ አሳስበዋል። እንደ የቢሮው ነባራዊ ሁኔታ ከመንግስት ሰራተኞች ግማሽ የሚሆኑት ፍቃድ ሞልተው ቤታቸው እንዲሆኑ እንደመደረግና መደበኛ ስራቸውን ከቢሮ ወይም ከወትሮ የስራ ቦታቸው የሚያከናውኑ ሰራተኞች ለቫይረሱ እንዳይጋለጡ ተገቢ ክትትልና ጥንቃቄ እንደመደረግላቸውም ገልጿል። የሚሞሉት የአመት ፍቃድ በኮሮና ቫይረስ ወረርሽኝ ምክንያት በልዩ ሁኔታ የተመቻቸ መሆኑን እና ከፍቃድ ላይ የምቆረጥ እንዳልሆነ ዶክተር ብቅላ ሁርሳ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ወደ መቀሌ እንሸጋገር። እዚያ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል መግለጫ ሰጥተዋል። ሙሉጌታ አጽባ ተከታትሏል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የክልሉ መንግስት ውሳኔው ያሳለፈው በክልሉ ህገ መንግስት በተሰጠው ስልጣን ነው ብለዋል። ዶክተር ደብረ ጽዮን እንደተናገሩት አዋጁ ለሁለት ሳምንታት ማወጅ ያስፈለገው በዋናነት በክልሉ የቫይረሱ ወረርሽኝ መኖሩ ወይም አለመኖሩን ለማወቅ ነው ብለዋል። ተጀመሩ ስራ ክል ወይም ናይ ኮሮና ቫይረስ መከተል የኮሮና ቫይረስ ወረርሽኝ የመከላከል የተጀመሩ ስራዎች አሉ። አሁን በዚህ ሁለት ሳምንታት አንዱን ነገር ይለያል። ትግራይ ውስጥ ህመሙ ካለ እናውቃለን፣ ከሌለም እናውቃለን። ሁለት ሳምንት ነው የሚያስፈልገን። ሁለት ሳምንት የመመከት ጊዜ ነው እያወጅን ያለ ነው። ከዛ በኋላ የሚያስፈልገን ከሆነ እናየዋለን። ትግራዋይ ብቻ ሳይሆን ከሌላ ብሔር፣ የውጭ ዜጋ፣ ኤርትራውያንም በክልሉ የሚኖሩ ያለበት ሁኔታ ለማወቅ ያግዘናል ነው ያሉት። ትምህርት ቤቶች ለሚቀጥሉ ሁለት ሳምንታት ተዘግቶ እንዲቆዩ ይደረጋል ያሉ ዶክተር ደብረጽዮን የመንግስት መስሪያ ቤቶች አስቸኳይ ስራ ከሌላቸው እንዲዘጉም በቤት ውስጥ መሰራት የሚችሉ በቤት ውስጥ እንዲሰሩ፣ በመስሪያ ቤት የግድ መሰራት ያለበት ባቸው ደግሞ በጥንቃቄ እንዲፈጸሙ ተወስኗል ብለዋል። ነፍሰ ጡርና የሚያጠቡ እናቶች፣ እድሜያቸው ለጡረታ የተቃረቡና ለረዥም ጊዜ የቆየ የጤና እክል ያለባቸው የመንግስት ሰራተኞች በቤታቸው ሆነው እንዲሰሩ መወሰኑም አስታውቀዋል። ገጠር ከነገ ወዲያ ከመጋቢት 19 ጀምሮ ከከተማ ወደ ከተማ መንቀሳቀስ አይፈቀድም። ከገጠር ወደ ከተማ፣ ከከተማ ወደ ገጠር፣ ከገጠር ወደ ገጠርም አይፈቀድም። ስለዚህ በያለንበት አካባቢ ነው የምንቆየው። የመኪና እንቅስቃሴ ክልክል ነው። የጸጥታና የጤና ሰዎች መንቀሳቀስ ይችላሉ። እንዲሁም የአስተዳደር የተወሰነ አካልም ይንቀሳቀሳል ብለዋል። መሰረታዊ ሸቀጦች ለማመላለስ ፍቃድ በመያዝ ማጓጓዝ ይቻላል ተብለዋል። ከሌላ አካባቢ ወደ ክልሉ የሚገቡ ተጓዦች ወደ ትግራይ እንደገቡ በገ ገቡበት በመጀመሪያ ከተማ አዋጁ እስኪነሳ መቆየት አለባቸው ብለዋል። ምክትል ርዕሰ መስተዳድሩም በክልሉ የሚካሄዱ ማናቸውም ስብሰባዎች መታገዳቸውም የገለጹ ሲሆን የመዝናኛ ስፍራዎች፣ ጫት ቤቶች፣ የምሽት መዝናኛ ክለቦች እንዲዘጉም ተወስኗል ብለዋል። ሕዝብ በብዛት የሚሰበሰብባቸው ሳምንታዊ የገበያ ቀናት እንዲታገዱ፣ ማህበራዊ ግንኙነቶች የሚከናወንባቸው እንደ ሰርግ ተስካርና መሰል ክንውኖች እንዲሁም በክልሉ የሚደረጉ ስፖርታዊ ክንውኖች ተከልክለዋል ብለዋል። ዶክተር ደብረ ጽዮን የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ተገቢ ያልሆነ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ እርምጃ እንደሚወሰድም ዶክተር ደብረጽዮን አብራርተዋል። ዋጋ ከንግድ ጋር በተያያዘ የሸቀጦች ዋጋ የሚጨምር የሚደብቅ፣ ይህ ከባድ ወንጀል ነው። በዚህ ኮሮና ቫይረስ በመመከትና በውጋያ ላይ ነን እያልን ባለንበት ጊዜ ለመጠቀም የሚያስብ ካለ ለራሱ ወደ አደጋ እያስገባ ነው ያለው። ከባድ ቅጣት ነው ያለው እዚህ ላይ ተባብረንም መስራት አለብን። አሁን አንዳንድ ነው ያሉት። ለሁለት ሳምንታት የሚቆየው ይህ አዋጅ በክልሉ የሚገኙ የፌዴራል ተቋማትም የሚተገብሩት ይሆናል ሲሉ የትግራይ ክልል ምክትል ርዕሰ መስተዳደር ተናግሯል ለአሜሪካ ድምፅ ሙልጌታ ጽቡሃም መቀለም አመሰግናለሁ ሙሉ ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዘገባዎቻችንን በሙሉ ምላችሁ ከፌስቡክ ላይቭ እንዲሁም ከፌስቡክ እንዲሁም ከዌብሳይታችን በሌሎችም የማኅበራዊ መገናኛ ገጾቻችን ላይ ታገኙናላችሁ። አት ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ኤችኦአርኤን ዳት ኤምኦቢአይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶች ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የምናስተላልፍላችሁን ጋቢና የሚል ፕሮግራማችንን እንድትከታተሉም ግብዣችን ነው። በቅንብሩ ብርሃን ኃይሉና ንጉሡ ታምሬ አብረውኝ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው አዳነች ፍስሐዬ። እኔም እያስተናገርኳቸው ያለሁት ሶሎሞን አባተነን አብራችሁ እንድትቆዩ ግብዣችን ነው። ወደ ተከታዩ የምሽቱ ቅንብር እናልፋለን። ደሴ ኮሮና ቫይረስ ኢትዮጵያ ውስጥ ተከሰተ ከተባለ ወዲህ ስጋትና ተጠራጣሪነት እየተስተዋለ ነው። የኑሮ ውድነቱም አሻቅቧል ይላል መስፍን አራጌ። ወደ ዘገባው እንለፍ። ኢትዮጵያ ውስጥ የኮሮና ቫይረስ መከሰቱን ተከትሎ ኑሮና ኗኗር እየተለወጠ መምጣቱን የሚናገሩ በርካቶች ናቸው። ደሴ ከተማ የሚገኙ ጥቂት ምግብ ቤቶችን በወፍ በረር ለመቃኘት ሞክሬ ነበር። ለወትሮ መቀመጫ ጠፍቶ የተቀመጠው እስኪነሳ ቆሞ የሚጠባበቀው እልፍ የነበረበት ቤት ደንበኛ ናፍቆታል። የሚስተናገዱ ጥቂት ሰዎች ቢኖሩ እንኳ ጥግና ብቸኝነትን የመረጡ ይመስላሉ። በንግዱ የተሰማሩ ሰዎች እንደሚሉት የቫይረሱ መከሰት ሰውን ተጠራጣሪና ለስጋት አዳሪ አድርጎታል። በምግብ ቤት አገልግሎት ለተሰማሩ ሰዎች ተጽዕኖ አሳድሯል። በጣም በጣም በጣም በከፍተኛ ሁኔታ ይታያል። አሁን የከነበሩ ሰራተኞች ግማሽ በግማሽ ቀንሷል። ስራ የሚባል ነገር የለም። 75 ፐርሰንት ቀንሷል ማለት ይቻላል። ንግዱ ሙሉ በሙሉ ሙቷል ማለት ይቻላል። እዚህ ቤት በተለያዩ ጊዜያት አውቀዋለሁኝ እና ማህበራዊ ሂደቶች የሚከናወኑበት ነበር። በአብዛኛው የቀዘቀዘ ይመስላል እና ይህም የዚያ ውጤት ነው ማለት እንችላለን። በትክክል ቀን ከስራ በኋላ ጨርሰው ማታ ላይ መጥተው የሚዝናኑበት፣ የሚያርፉበት ሽምግልናም ካለ እርቅም ካለ ጓደኝነትም መሰባሰቢያቸውን፣ መሰባሰቢያቸው ኳስም ካለ መሰባሰቢያቸው ቦታ ነበር። ግን አሁን እነዚያ ነገሮች የሉም። በበቀን እስከ ስንት ተሰራ ነበር ሪያ ሁለት መቶ ሰው ሶስት መቶ ሰው እናስተናግር ነበር። አሁን ግን እነዚያ ነገሮች ባዶ ናቸው። ምንም ነገር የለም። መገናኛ ብዙኃንና ማህበራዊ ድረገጾች በህዝቡ ዘንድ ለሚስተዋሉ አዲስ ባህሪዎች፣ በጎም ሆነ አሉታዊ ተጽዕኖ ማሳደራቸውን ስማቸውን እንዲገለጽ ያልፈለጉ የከተማዋ ነዋሪ ጠቅሰዋል። ሰው በሚፈጠሩ ጥግግት ወይም ደግሞ በሚዲያ በሚነገሩ ማስታወቂያዎች ምክንያት በዛ ተጽኖ ሶሻል ባህሪያችን ሀገራችንን በተወሰነ ደረጃ ተጽዕኖ አድርጎበታል። በአሻጋሪ ሲነገርለት የቆየው ኮሮና ቫይረስ ሀገር ውስጥ መግባቱን ተከትሎ ነባር ከተመኛ አገልግሎቶች ሳይቀሩ መታወካቸውን የከተማዋ ነዋሪ ተስፋ አሊ ታዝቢያለሁ ይላሉ። የምኖርበት አካባቢ መናኸሪያ ነው። እዛ አካባቢ የማየውና የምታዘበው ነገር አልጋን የሚይዙ ሰዎች ቁጥር ቀንሷል። ከዛም አልፎ በምግብ ደረጃ ሆቴል ውስጥ የሚጠቀሙ ሰዎችም ቁጥር እንደዚሁ አንሷል። በዚህ የሚተዳደሩ ሰዎች ያው ኢኮኖሚካሊ እየተጎዱ ነው ያለ የሚመስለኝ የተወሰኑ የማህበረሰብ ክፍል ደግሞ በጣም በመፍራት በቃ ለፍጆታ የሚያስፈልጓቸው ነገሮች በሙሉ እየሸማመቱ ቤታቸውን ዘግቶ እስከ መቀመጥ ትምህርት ቤት ከመዘጋቱን በፊት ልጆቻቸውን ከትምህርት ቤት የማስቀረት እና ከሌላው ማህበረሰብ ጋር ያለ መገናኘት እነሱን የማግለል ራሳቸውንም ልጆቻቸውንም የማየት አጋጣሚ ተፈጥሮልኛል። በተቀራኒ መልኩ ደግሞ ከጥንቃቄ የተራራቁ ራሳቸውንና አካባቢያቸውን ልዩ አድርገው በመቁጠር መከላከሉን በለዘብተኝነት የሚመለከቱ አልጠፉም። እኔ ጋር ባሉ የስራ ባህሪ ደግሞ የፋርማሲ ባለሙያ ነኝ። ብዙ የምመለከታቸው ሰዎች ሶሻል ዲስታንስ ተብሎ ለታወጀው ነገር የመራራቅ ነገር ብዙም ትኩረት ያለማድረግ ያን ነገር የመርሳት ወይም ደግሞ ለጉዳዩ ትኩረት ያለመስጠት ነገሮችን ተመልክቻለሁ። ሁለቱም ጫፎች እንደ ስነ ልቦና ባለሙያዎች እይታ በልካቸው ሊያዙ ይገባቸዋል። አብዝቶ በመፍራትና በመጨነቅ ራስን ለስነ ልቦና ጉዳት መዳረግ አሊያም በቸልተኝነት ለቫይረሱ መጋለጥ ዋጋ ሊያስከፍሉ ይችላሉ። በጎንደር ዩኒቨርሲቲ የስነ ልቦና መምህር ዶክተር ያሲን መሐመድ አሁን ሰው ምንድን ነው ቃሪያን በላለን በርበሬን በላለን ምናምን የሚል ሀሳብ ስላለው በዛ እንድናለን አይነት ነገር ራሽናላይዛ የምትሆን እየተዘናጉ ያሉት። አሁን እንደምን መዘናጋት ባህሪያችን ነው ግን እሱ የመጣው ከሳቢያችን ስለ ቫይረሱ ባህሪ በደንብ እያወቅ ስትል ማንንም የሚለይ አይደለም ወጣቶችን አይይዝም የሚልም ሰምቻለሁ። ግን እንደዛ አይደለም። አሁን ዳብሊዎች የሚያወጣው መረጃ እንደሚያሳየን የአለም ጤና ድርጅት አዎ፣ የአለም ጤና ድርጅት እንደሚነግረን ምንድን ነው ሁሉንም የህብረተሰብ አካል እየነካ ያለበች። ስለዚህ አሁን ምንድን ነው መዘናጋችን ምን ያመጣል በምትል በምትልበሳት ህይወታችንን ያሳጣል። አልሞትን ቢያንስ ጤናችንን ያሳጠናል። ምንም የምንዘናጋ ከሆነ ህይወታችንን ያሳጣል። በዙሪያችን ያሉ ሰዎችን የምንበክላለን። ገብተዋል አንዳንድ በሽታ የኔ በሽታ ብቻ ይሆናል። ምሳሌ እኔ ስኳር ቢይዘኝ ስኳሩ የኔ በሽታ። እንደዚህ አይነት ተላላፊ በሽታዎች ግን ጤናችንን መጉዳታቸው ብቻ ሳይሆን አካባቢያችን የምንጎዳለን፣ የምንወዳቸውን ሰዎች የምንጎዳለን። አሁን እኮ እየተባለ ያለው ነገር ተጠንቀቁ፣ ተጠንቀቁ ደግሞ እጃችሁን ታጠቡ ነው። መጣጠፍ መጣጠስ ትችል፣ ለምን እጅህን አትታጠብ? ቀላል ነገር ነው፣ አድርጉ እየተባለ ያለው አትጨባበጡን፣ የተባለ በተቃራኒ ደግሞ አንዳንዱ ሰው ጋር ያለው ነገር ነገር ምንድን ነው? ስሜታዊ መሆን መረበሽ። አንድ ሰው ስሜታዊነቱ በጣም ሲጨምር ምክንያታዊነቱ በጣም ነው የሚወርደው። ምሳሌ ልስጥህ። አንዳንዱ ሰው ፈረንጅ ባየ ቁጥር ፈረንጅ ሁሉ ኮሮና የያዘው ይመስለዋል። ይሄ አሁን ምክንያታዊ አለመሆን። ላይክ የሆነ ጊዜ ኤችይቪ እንደመጣ ቀጭን ሰው ባየህ ቁጥር ይዞታል ብሎ ኮንክሉድ እንደማድረግ ማለት ስለዚህ መረበሹም አይመከርም። ለምን መሰለህ? መረበሽ ስሜታዊነት ስሜታዊነታችን በጣም እየጨመረ ሲሄድ ማስተዋላችን እየቀነሰ ይሄዳል። ስለዚህ መጠንቀቁ ነው፣ እጅህም መታጠብ መጨባበጠት መቀነስ ቀላል ቀላል ነገሮች ናቸው። አድርጋቸውም የተባለው ነው። ይሄ ሁሉ ግን ያልፋል ሲሉ እምነታቸውን አቶ ተስፋዬ ይገልጻሉ። በእርግጥ ይሄ ተስፋ የሚያስቆርጥ አይደለም፣ እናሸንፈዋለን ነው። ስናሸንፈው ግን ስንጠነክር ነው። በመንግስትም ደረጃም ሆነ በጤና ባለሙያዎች የሚሰጡትን አቅጣጫዎች ተከትለን እስከ ሄድን ድረስ ችግሩ አይራባም፣ ባጭሩ የመቅረት ነገር አለ። ስለዚህ እኔ ይሄ ተስፋ ሊያስቆርጠን የሚገባ ነገር አይደለም። ሳይንታይዘር ማስክ፣ ማጽጃ ነገሮች እነዛ እነዛ እድሎችን አለማግኘታችን ሙር ፍርሃታችንን እየጨመረው እየመጣ ስለሆነ እነዚህ ነገሮች ቶሎ ለማህበረሰቡ የሚደርሱበት እድል መንግስት ያመቻችልን በጣም መልካም ነገር ነው። ሁሉም ባይባሉም ባይባሉም የተወሰኑ ነጋዴዎችና አገልግሎት ሰጪዎች የቫይረሱ መከሰት ከተሰማበት ዕለት ጀምሮ ከእጥፍ በላይ ዋጋ በመጨመር ሕዝቡ ላይ ሌላ ሸክም ፈጥረውበታል። በየደረጃው ያሉ የመንግስት አካላት እርምጃ በመውሰድ ገበያውን ለማረጋጋት ሲሞክሩ ደግሞ ጥቂት ነጋዴዎች የምርት አቅርቦት የለም በማለት እሳቱ ላይ ቤንዚን የመጨመር አይነት እርምጃ እየወሰዱ እንደሆነ የተወሰኑ ሸማቾች ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ወደ ሐዋሳ እንዘልቃለን። ኮሮና ቫይረስን ለመከላከል የተጣሉ እገዳዎችን ተፈጻሚ ያለማድረግና ከፍተኛ መዘናጋት በሐዋሳ ከተማ መኖሩን የከተማው ባለስልጣናት እየተናገሩ ናቸው። ዮናታን ዘብዲዮ ዝርዝሩን ይዟል። የኮሮና ቫይረስ በዓለም ላይ ያደረሰ ያለው ቀውስ ከፍተኛ ከመሆኑም ባለፈ በኢትዮጵያም ቢከሰትም ቫይረሱን ቀድሞ ለመከላከል በአገር አቀፍና በክልል ደረጃ የተጣሉ እገዳዎች በአዋሳ ከተማ የተፈጸሙ አለመሆናቸውና ሁኔታው ያሳሰባቸው የአዋሳ ከተማ ጤና መምሪያ ኃላፊ አቶ ብሩ ሰብላሾም የንግድና ገበያ ልማት መምሪያ ኃላፊ አቶ ሽታየ ጨቦልና የትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ጎሳየ ጎዳና መግለጫ አውጥተዋል። ኃላፊዎቹ በመግለጫቸው ሕዝቡ ያልተገባ ሀሳቦችን በማራመድ ከገባበት ከፍተኛ ነው ካሉት መዘናጋት ውስጥ በፍጥነት በመውጣት ራሱን የሚያስፈሩና የሚወደውን ቤተሰቡ እንዲሁም ዘመድ ወዳጆቹን መታደግ አለብት ብሏል። የአዋሳ ከተማ ጤና መምሪያ ኃላፊ አቶ ብሩሶ ብላሾ የኮሮና ቫይረስ ለመከላከል የጣሉ ግዳዎች ተፈጻሚ አለ ማድረግ ደርሶ ከፍተኛ ዋጋ ስለሚያስከፍል ከዓለም ሀገራት ትምህርት መውሰድ አለብን ብሏል። ሁላችንም ትልቅ ትኩረት መስጠት ያለብን በታፈነ አካባቢ መቀመጥ እንደሌለብን። ማንኛውም ሰው ለራሱ ነው የሚኖረው። አሁን ሀገርን የማትረፍ ጉዳይ ያደጉ ሀገሮች እያየን ያለ ነው። በቀን በመቶ የሚቆጠሩ ህይወት እየጠፋ ነው ያለው። ለምሳሌ ብናነሳ በጣሊያን አሁን እያየን ያለ ነው። በቀን ከስድስት መቶ ከሰባት መቶ በላይ ነፍስ እየጠፋ ነው ያለው ስለዚህ መዘናጋቱ ሳይኖር መደናገጡ ሳይኖር እዚህ ላይ ትልቅ ትኩረት ሰጥተን መስራት አለብን። ጭፈራ ቤቶችና የመዝናኛ ስፈራዎች ላልተወሰነ ጊዜ ተዘግቶ እንዲሰነብቱ በአገር አቀፍ ደረጃ ክልክላ ቢጣልም በሃዋሳ ከተማ ተግባራዊ ባለመሆኑ ከተማ አስተዳደሩ የሚያስገድድ ትዕዛዝ አውጥቷል ብሏል። ከሃዋሳ ብቻም ሳይሆን ከአዲስ አበባ አሁን ተዝናንቶ ቅዳሜና እሁድ እዚህ ተዝናንቶ መሄድ የሚፈልግ ዜጋ በርካታ ነው ያለው። በተለይ ጭፈራ ቤቶች ላልተወሰነ ጊዜ በአገር ደረጃ አገልግሎት እንዳይሰጡ ተደርጓል። ዞሮ ዞሮ እዚህ አካባቢ ትልቅ ተጋላጭነት ነው ያለው። እንደምታውቁት ጭፈራ ቤት ሲገባ ብዙ ሰው ነው በጠባብ ክፍል ውስጥ ገብቶ የሚዝናናው የሚጨፍረው። ህብረተሰቡ ይህንን ተረድቶ መቆጠብ አለብን። ስንኖር ነው የምንዝናናው። በዚህ አጋጣሚ የውጭ ዜጋ መቶ ይዝናናል፣ የሀገር ውስጥ ዜጋ መቶ ይዝናናል። ስለዚህ በዚህ ይሄ በሽታ ከሀገር እስኪጠፋ ድረስ ይሄንን ነገር መንግስት ከወሰነበት ጊዜ ድረስ ተባባሪ ሆነን መቆጠብ አለብን። አሁንም በከተማው ቁጥራቸው የበዛ የተለያዩ እምነት ተከታዮች በአንድ ስፍራ አምልኮት የፈጸሙ ሲሆን ለሕዝብ ደህንነት ሲባል የተላለፈውን መልእክት የእምነት ተቋማቱ እንደገና እንዲያጠኑትም ጥሪ አቅርበዋል። ሁሉም ፈቃደኞች ናቸው። ባላቸው ሀይራርኪ መሰረት እስከታች ድረስ በደብዳቤ የሚያሳወቁዋል። ምእምናን በተለይ ቤት ውስጥ መጸለይ እንዳለባቸው በአንድ ላይ ከመሰብሰብ ይልቅ በተለይ በየቤታቸው ይህን ጸሎት የሚያደርጉበት ውሳኔ ያስተላለፉ ሃይማኖቶች አሉ። የሃይማኖት ተቋም አንዳንድ ከላይ የሚተላለፉ ውሳኔ ያላስተላለፉ ተቋማት አሉ። የሃይማኖት ተቋማት እነዚህን ደግሞ ከላይ የሚመለከታቸው አካላት ይህ ውሳኔ የሀገር ውሳኔ እንደሆነ እስከታች ድረስ እንዲያወርዱ የጠየቁን አሉ። እሱንም ደግሞ በክቡር ከንቲባ በኩል ቀርቦላቸው የሚያስተላልፉበትን ሁኔታ የተመቻቸበት ሁኔታ ነው ያለው። ዞሮ ዞሮ ቅድም አንተን ብቻም ሳይሆን እኛም አይተናል። ጧት ላይ ታች አሁን ጥምቀተ ባህር አካባቢ ማሲብ የሆነ ሰው ምዕምናን ወጥቶ ነው ያለው። ይህንን አስመልክቶ ያው ትልቅ አሳይመንት ነው ይህንን ወስደን በቀጣይ ህብረተሰቡ፣ የሃይማኖት ተቋም ተባባሪ መሆን አለብን። አሁን ላይ በቀን ስድስት መቶ ሰባት መቶ የሚቀስበውን በሽታ ትልቅ ትኩረት ሰጥተን ማንሰራ ከሆነ ነገ ሊቆጨን አይገባም። ቀለማቸውና የስራ ቦታቸው መነሻ በማድረግ የሚፈጸም ማግለልና ያልተገባ ሲም የመስጠት ድርጊት በከተማ መኖሩን ደርሰን በተለያሉ ተተብሪሶ በጥርጣሬ ብቻ በውጭ ዜጎችና በአዋሳ ኢንዱስትሪ ፓርክ ሰራተኞች ላይ እየደረሰ ያለው ጥቃት ተገቢ አለመሆኑን ገልጠው ከግንዛቤ እጥረት የመጣ በመሆኑ ግንዛቤም የመፍጠር ስራ እየተሰራ ነው ብሏል። ቁጥራቸው ብዙም ባይሆን ይህንን የአመለካከት ችግር መቅረፍ አለብን ብለን የወሰድ ነው። ወደታች ወርደን እየተሰራ ነው ያለው በዋናነት ኢንዳስትሪ ፓርክ። ኮሮና ቫይረስ ኦልሞስት ከሁለት ወር በፊት ነው ቻይና ላይ መነሻ አድርጎ የተነሳው። ከዛን ጊዜ ጀምሮ እንደ ዋሳ ከተማ አስተዳደር ኢንዳስትሪ ፓርክ ኤሪያ ላይ ትልቅ ፎከስ አርገን እየሰራ ነው ያለነው። በከተማው የኮሮና ቫይረስ ያለበት ሰው በተለያዩ የጤና ተቋማት ተገኘ ተብሎ የሚናፈሰው ወሬ አሉባልታ መሆኑን የገለጠው የከተማው ጤና መምሪያ ኃላፊ ህዝቡ ባልተረጋገጠ መረጃ እንዳይረበስ ብለዋል። ኢንዳስትሪ ፓርክ ብዙ የውጭ ዜጋ ስለሚመጣ ቻይናባን ይመጣሉ። ሌላ የውጭ ዜጋ እዚህ ተይዟል የሚባሉ ውዥንብሮች አሉ። ለህዝቡ አሁንም ግልጽ ማድረግ የምንፈልገው አንድም ኬዝ ከተነሳ ለህዝቡ የሚደበቅ ነገር የለም። በሌላ በኩል የኮቪድ-19 ወረርሽኝ በኢትዮጵያ መከሰቱን ተከትሎ በተለያዩ ቁሳቁሶች ላይ የተጋነነ የዋጋ ጭማሪ ባደረጉ 78 የንግድ ተቋማት ላይ እርምጃ መውሰዱና ክስ እንደተመሰረተባቸው የከተማው ንግድና ገበያ ልማት መምሪያ ኃላፊ አቶ ሽታይ ገልጠዋል። ጊዜው ይበልጥ የምንተዛዘንበት እንጂ የምንጨካክንበት አይደለም ብለዋል አቶ ሽታይ። አራቱ ፋርማሲዎች ናቸው። አንደኛው ላይ ክስ ተመሰረተ። ፋርማሲ ላይ፣ ወፍጮቹ ላይ፣ የሚወስኑት ላይ እርምጃ ልንወስድ ነው፣ የክስ እርምጃ። በዚሁ ምክንያት የዋጋ ጭማሪ ማድረግ ከስብዕና አንጻር ተግብ አይደለም። በህዝብ መጓጓዣና መናኸሪያ አካባቢም ሰው ከንክኪ እንዲቆጠብና ታክሲዎችም ትርፍ እንዳይጭኑ እያደረገ መሆኑ የተናገሩት ደግሞ የከተማው ትራንስፖርትና የመንገድ ልማጠቡና እጃቸውን አዘውትረው በሳሙና እንዲታጠቡ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አዋሳም። አመሰግናለሁ ዮናታን። ወደ ድሬዳዋ እንዝለቅ። እዚያ ደግሞ የኮሮና ቫይረስን መዛመት ተከትሎ እየታየ ያለ ተገቢ ያልሆነ ያለውን የአቅርቦቶችና የሸቀጦች ዋጋ ማሻቀብ እየተቆጣጠረና እርምጃ እየወሰደ መሆኑን የድሬዳዋ አስተዳደር አስታውቋል። የማስኮች እጥረትን ለመቀነስ ከተማይቱ ውስጥ የሚገኙ አልባሳት አምራች ፋብሪካዎች እንዲያዘጋጁ እየተደረገ መሆኑንም አስተዳደሩ ገልጿል። አዲስ ቸኮል የንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክት ተላላፊ አቶ አብዲ ሙክታርን አነጋግሮ ተከታዩን ዘግቧል። በድሬዳዋ አስተዳደር ከንቲባ የሚመራው ኮሮና ቫይረስንና ተያያዥ ጉዳዮችን የሚከታተለው ግብረ ኃይል ባስተላለፈ ውሳኔ መሰረት በተወሰደው እርምጃ 47 መደብሮች መታሸጋቸውንና መጋዘኖቻቸው ውስጥ ያሉ ምርቶችን በተመጣጣኝ ዋጋ ለብረተሰቡ እንዲሸጡ መደረጉን አቶ አብዲ ተናግረዋል። ልክ ይሄ ነገር ስከሰት በሁለተኛ ቆን ቀፌዳ ገብተን ነበረ። ለምሳሌነት አሁን ብናነሳ አንድ አንድ ኪሎ ነጭ ሽንኩርት ከ80 ብር ወደ 250 ብር የጋበተለት ነበር። ያንን ችግሩ ኬት ነው ምኖገር እኛም እስከ አስመጪ ድረስ ከሌላ ክልል ኦሮሚያና አማራ ክልል የሚያመጡ ሰዎች እስከ ማናገር ድረስ ሄደ ነበረ። እርምጃ እስከ መውሰድ ድረስ የማስቆም ቀጥሎ ከማን ያንን ደግሞ የሚያመጡ አካላቶች በነባሩ ዋጋ ሲሸጡ እንደነበሩ ምናልባት ን ሆኖ ያሉ እንዳሉ

ከዚህ ከእርምጃ ጋር ተያይዞ ምናልባት በሁለተኛ ቀንም ሩዝ ስራ ገብተን እዚያ ሩዝ ስራ ከሚሸጡ አንድ ኬስ ሩዙ ላይ መቶ ሀያ ብር ጭማሪ የታየበት ዕለት ነበር እና ያኔ የማሳከል ስራ ከአምስት መቶ ሀያ እስከ ስድስት መቶ ሰባ አካባቢ የገባበት ዕለት ነበር። ስድስት መቶ አርባ አካባቢ የገባበት ዕለት ነበር። ስለዚህ ን ስናይ በጣም በተጋነነ ዋጋ እንደሆነ ያየ ነው። ይህን የማሳከል ስራ ነው የገባንበት። ምናልባት እነሱም አስመጮች እና እጥረት እንዳለ ነው የነግሩም፣ ያንን ወደ መጋዘን ፍተሻ ነው የገባነው መጋዘኖች ላይ የታዩ ክምችቶች them. Awesome. ያየንበትና እነሱም የማሸግ እርምጃ የሚወሰድ ነገሮች ያደንበታል አሽገኝ ማስቀመጥ ብቻ ሳይሆን እርምጃ ተወሰዱበት ያ መጋዘን ውስጥ ያለው በጣም ብሮ ዲስትሪት ሆኖ ማህበረሰቡ እንዲገዛ የመድረግ ስራዎች የተከናወነ ቤተር ነበር። ከዚህ ጋር ታይዞ ምናልባት እስከ አሁን ድረስ ከባለ ኢንፎርሜሽን ደረጃ እስከ አርባ ሰባት ሸቀጣሸቀጥ ነጋዴዎች መጋዘንም ሆነ እንዲሁም ዳቦ ቤቶች ላይ እርምጃ በተወሰዱ በትጋሚ አሳራዊ እርምጃ የተወሰዱባቸው አካላቶች አሉ። በተወሰደው እርምጃ ገበያው ላይ የተወሰነ መረጋጋት መታየቱን አቶ አብዲ ገልጸዋል። ለምሳሌ ሲጠቅሱም በኪሎ እስከ ሁለት መቶ ሀምሳ ብር ይሸጥ የነበረው ነጭ ሽንኩርት የሚያደርጉት ከ1 እስከ 120 ብር እየተሸጠ መሆኑ ተናግረዋል። በሌላ በኩል የአፍ መሸፈኛ ማስክና የእጅ ማጽጃ ፈሳሽ ወይም ሳኒታይዘር እንዲሁም የእጅ ጓንትን በተጋነነ ዋጋ ሲሸጥ ነበር የተባለ አንድ መድኃኒት ቤት መታሸጉ የተገለጸ ሲሆን በአቅርቦት ረገድ ያለውን እጥረት ለመቀነስም አካባቢያዊ መፍትሄዎች እየታሰቡ መሆናቸውን አቶ አብዴ ገልጸዋል። ማስክና ገበያ ላይ ከታጡ ነገሮች ጋር ታይዞ ምናልባት እንደ ቢሮ ሳኒታይዘር፣ አልኮል ምናልባት እየተመረተ እንደመሆኑ ነው። ምናልባት ያለ ኢንፎርሜሽን በአጭር ጊዜ ውስጥ ለማክሰብ ይቀርባል የምል እንትን አለን። እሱ ሳይሆን አሁን ስፔሻሊ ማስክ ላይ መፍትሄ ከማውጣት አኳያ እንደ ቢሮ የሰራ ያሉ ነገሮች አሉ። ጨርቃ ጨርቅ ኢንዱስትሪ ላይ ያሉ የእኛ ኢንተርፕራነሮች ቅዳሜ ዕለት ሰብስበን ከስከ ሰላሳ የሚሆኑ አካላቶች እዚሁ ቲቤት ማሽን አለን እዚያ ውስጥ ማስክ እንዲሰራ ማስክ እዚሁ ሰርተን እዚሁ ለማሰብ እንዲቀርብ ከመረኳያ እስከ ስድስት ሺህ መሆን ማስክ በሶስት ቀን ውስጥ እንዲያቀርቡ የመረግ ስራዎች አሁን እንደ ቢሮ ጀምረናል። ምናልባት ይሄ ነገር እንደ ደጋ ብቻ ሳይሆን እንደ ምስራ ጋርተም እዚህ አካባቢ ላቆረባችን መሆን በጥት ነው። በሌላ በኩል በከተማዊ ንግድ ተቋማት፣ ባንኮች፣ የመንግስት መስሪያ ቤቶች ና በበጎ ፈቃደኞች የእጅን መታጠቢያ ውሃና ሳሙና በየቦታው እየቀረበ መሆኑን ያደነቁት አቶ አብዲ፣ ሆኖም ቧንቧ የሚከፈተው ና የሚዘጋው በእጅ በመሆኑ ና ይህም በየቀኑ በበርካቶች እጅ የሚነካ ስለሆነ ይህም በራሱ የችግር መንስኤ ሊሆን ስለሚችል ክፍተቱን የሚዘጋ ፈጠራ ያለውን ወጣ ለማውጣት ወደ ስራ ለማስገባት ዝግጅት ላይ ነን ብለዋል። በእጅ የምታጠብበት በአንባ በእጅ ነው የምታደረገው፣ ወይ ፕሬስ የሚደረግ ነው። በእጅ ከመንካት ይልቅ በእግር ፕሬስ እያደረገ እንዲታጠብ ከመረኳያ አሁን አንድ የእኛ ኢንተርፕሬነር ጀምሯል ሱን ስራ ያንን ስራ ምናልባት አንድ እንደ ሳምፕል ዛሬ እንዲያመጣ ነው። ምናልባት እ ኮሚቴ ያድርጉ ያሉኝ እንደ ቢሮ፣ እሱንም እየደጎምን የሚያስፈልገው ነገር ሁላ እያሞለንለት ይህንን ቴክኖሎጂ የማስፋት ስራ ያለው እየመጣ ያለው ነገር በጣም ከባድ ነው። ይሄን ነገር ከመከላከል ኳ እያንዳንዱ ማህበረሰብ ሰውሰው ማበርከት አለበት በሚል መነሻነት ነው እኛም እየሰራ ያለው ነውእና ሁሉም ወደዚህ እያመጣን መፍትሄ እንዲያመጣ የማድረግ ስራዎች ብዙ ስራዎች እየተሰሩ ነው። ምናልባት ይሄ ነገር ለተቋማቶቹም ለሆቴል ቤቶቹም እንዲካፈል የማድረግ ስራ በቀጣይነት ይሰራል። የድሬዳዋ አስተዳደር ለይቶ ማቆያ ማቆያና ማከሚያ ቦታዎች ሰዎች ማዘጋጀቱንና በአውሮፕላን እና በባቡር ወደ ከተማ ለሚገቡ የጤና ምርመራ እያደረገ መሆኑን ባለፈው ሳምንት መግለጹ መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ ቸኮል። ወደ ተከታዩ ቅንብር እናልፋለን። በኮሮና ቫይረስ ላይ ጥያቄና መልስ። ስለ ኮቪድ-19 የምናውቅና የማናውቃቸው ነገር ግን ማወቅ ያሉብን ጉዳዮች። አሉላ ከበደ ኮሮና ቫይረስ በሚል የወል መጠሪያ የሚታወቁትና ባለፉት ሁለት አስርታት ውስጥ በወረርሽኝ መልክ የተከሰቱትን ቀደም ብለን ያነሳናቸውን ሳርስና መርስ የተባሉትን ጨምሮ ስለ እነኚህ የቫይረስ አይነቶች አሁንም በግልጽ የማይታወቁ በርካታ ጉዳዮች አሉ። ለዚህም አንዱ ምክንያት ይላሉ፣ ላለፉት አርባ ዓመታት እነኚህን የቫይረስ ዝርያዎች ያጠኑት የፔንሲልቬኒያ ዩኒቨርሲቲዋ ሱዛን ዌስ። ለዚህም አንዱ ምክንያት እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ ም ሳርስ በወረርሽኝ መልክ በተቀሰቀሰበት ወቅት አነሳስቶት ከነበረውና ወዲያው ከደበዘዘው መጠነኛ ፍላጎት ውጪ ለሰው ልጅ ደህንነት እምብዛም አሳሳቢ ወይም አስፈላጊ አይደለም በሚል ጥልቅ ጥናት እንዳይደረግበት የበርካታ ሳይንቲስቶችን ትኩረት ሳይስብ መቅረቱ ነው። አዲሱ ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ እንዲህ እንደ ጉድ ካመሰን በኋላ ግን ወይስ ይቀጥላሉ? አዲሱ ኮቪድ-19 ዓለም አቀፍ ወረርሽኝ ሆኖ እንዲህ ካመሰን በኋላ የቀደመውን የመሰለ ስህተት የሳይንሱ ማህበረሰብ አይደግምም ነው ያሉት። በእርግጥ አንዳች ታይቶ የማያውቅ ማዕበል ድንገት ያንቀሳቀሰም ይመስላል። እንዲህ መለስ ቀለስ እያሉ በተለያዩ ጊዜያት የሰው ልጅን ሲተናክሉ ከቆዩት ሌሎች በዚህ ምድብ ከሚቀመጡ ስድስት የተለያዩ የኮሮና ቫይረስ ዝርያዎች ለምን ይህ አዲስና ሰባተኛው አይነት የቫይረስ ዝርያ በተለይ ዓለም አቀፍ ወረርሽኝ ለመሆን በቃ ለምንስ ስለ እርሱ የምናውቀው ሁሉ ይህን ያህል አስፈላጊ ሊሆን ለሰው ልጅ ደህንነት ወሳኝ ሊሆንስ ቻለ ይህን የኮቪድ-19 ን በቀላሉ የመዛመት ችሎታ በከፊል ከቫይረሱ የውጭ አካላት ላይ የሚገኙት ጡት መሰል ቅርሶቹ አመቺ ሳያደርጉለት እንዳልቀሩ የሚያስረዱት ደግሞ የኮሎምቢያ ዋ ተመራማሪ ዶክተር አንጌላ ራሙሰን ናቸው እንደ ኳስ ክብ የሆነ ቅርጹን እንደ ጭራ ጅብ ብለው የሸፈኑት የውጭ ልባሱ ላይ የሚገኙት ጡት መሰል ቅርጾች እንደ ሳምባ ደም ቅዳና የደም ቧንቧዎች ልብና ኩላሊት በመሳሰሉት የሰውነት አካላት ውጫዊ ክፍል ላይ ከሚገኙትና በእንግሊዝኛው ምህፃረ ቃል ኤሲኢ ሁለት በመባል ከሚታወቁት ኢንዛይሞች ወይም የፕሮቲን ቅመሞች ላይ መጣበቅ ስለሚያስችሉት በቀላሉ ከሰው ወደ ሰው የመተላለፍ ችሎታ ሰጥተውታል ብለው ያምናሉ ሁለተኛው ደግሞ የኮሮና ቫይረስ እንደ ጭራ እርስ በርስ ተያይዘው የተቀመጡት የውጭ ልባሱን እያያያዙት ሁለት ክፋይ አካላቱ ተገጣጥሞ የተሰሩ በመሆናቸውና ከሰውነት አካል ጋር ንክኪ በሚያደርጉበትም ወቅት የሰው ልጅ ሴሎች የሚያመነጩት ፉሪን የተባለ ኢንዛይም ወይም የሰውነት ቅመም እንኛን ሁለት ክፋ አካላት ያያያዘውን ድልድይ መሰል ገመድ የተጣበቁትን ሁለት ክፋይ የቫይረሱን ክፍሎች በቀላሉ ወደ ሰውነት እንዲዘልቁ ያግዛቸዋል ነው የሚሉት ታዲያ ይህን መሰሉ ልየት ያለ አደገኛነት የተላበሰ ተፈጥሮ የተቀሩት የኮሮና ቫይረስ ዝርያዎች ከዚህ ቀደም የተወሰኑ አገሮችን ባዳረሱ ወረርሽኞች መልክ የተከሰቱትን ጨምሮ አንዳቸውም የላቸውም ሲሉ ያስረዳሉ ተመራማሪዋ ለዚህም ሁነኛው ማሳያ የመተንፈሻ አካላትን የሚያጠቁ ቫይረሶች የላይኛውን ወይም የታችኛውን የሰው ልጅ የመተንፈሻ አካል ለይተው ሲያጠቁ አፍንጫን፣ አፍን፣ ጉሮሮንና የድምፅ ሳጥን በመባል የሚታወቀውን ከጉሮሮ ወረድ ብሎ የሚገኘውን የሰውነት ክፍል የሚያጠቃልለውን የላይኛውን የመተንፈሻ አካል ለይተው የሚያጠቁ በቀላሉ የመዛመት ጠባይ ቢኖራቸውም በአመዛኙ ግን ስር የማይሰዱና ፈጥኖም የሚሻሉ በሽታዎችን ነው የሚቀሰቅሱት። በአንጻሩ ዋናው የአየር ቧንቧ ትራኪያ፣ ከዋናው አየር ቧንቧ ተነስተው ወደ ሳምባ የሚወስዱት ሁለት ቅርንጫፍ የአየር ቧንቧዎች ብሮንካይና ሳምባ ራሱን የሚያካትተውን የታችኛውን የመተንፈሻ አካል የሚያጠቁ የቫይረስ ዝርያዎች ግን ብዙም የማይዛመቱ ነገር ግን ስር የሚሰዱ የበሽታ አይነቶችን ነው የሚቀሰቅሱት። ታዲያ ባለመንታ ጠባዩና መንታ ክፋዮቹን ይዞ የሚዘምተው ኮቪድ-19 ሁለቱንም ጠባዮች በቀላሉ መዛመቱንና ስር የሰደደ በሽታ ከሳችነቱን አጣምረው አደገኛና አለም አቀፍ ወረርሽኝ ማምጣት የሰምረለት ይመስላል ያሉት ተመራማሪዎች በአጭር ጊዜ ውስጥ የከፋ ጉዳት ያደርስ በሰው ልጅ ጠቅላላ ኑሮ ላይም በቅርብ አመታት ውስጥ ታይቶ የማያውቅ አይነት መናወጥ ይፍጠር እንጂ ገና የሶስት ወራት እድሜ ያስቆጠረ አዲስና እንግዳ የቫይረስ ዝርያ ነው እና ገና ብዙ የምንረዳው ረቂቅና ጥገኛ ተህዋስ መሆኑን ያስታውሱናል ለመሆኑ ከዚህ እንግዳ ወረርሽኝ በዚህ አጭር ጊዜ ውስጥ የሰው ልጅ ምናልባትም ጊዜ አግኝቶላቸው የማያውቃቸውን ጨምሮ ከበሽታው ከስጋቱና ከፈተናው ለመውጣት ከሚያደርገው ትንቅንቅ ባሻገር ስለገዛ ራሱ ስለ ህይወት ትርጉምና ከዚያም አልፎ ስላለው ምን አይነት ቁም ነገሮችን መቅሰም ችሎ ይሆን? ወረርሽኙ የከሰተው ፈተና ብቻ ሳይሆን ሌላም ሁነኛ አጋጣሚ ይኖር ይሆን? በቀጣዩ ዝግጅታችን እንመለከተዋለን። አመሰግናለሁ አሉላ። ወደ ተከታዩ ዘገባ እንለፍ። በተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤን ኤችሲአር የኢትዮጵያ መንግሥት የኮሮና ቫይረስ ስርጭትን ለመመከት በሚወስደው እርምጃ የስደተኞች መብቶች ለአደጋ እንዳይጋለጡ አሳስቧል። የኢትዮጵያ የስደተኞችና ከስደት ተመላሾች ኤጀንሲ ሥራውን በጥንቃቄ እያከናወነ እንደሚገኝ አስታውቋል። መለስካቸው አማሃ ዘገባለሁ። የኢትዮጵያ መንግስት ከጥቂት ቀናት በፊት በድንበሮች አካባቢ የሰዎችን ዝውውር የሚከለክል ትእዛዝ ማውጣቱን ተከትሎ የወጣው ትእዛዝ የስደተኞችን መብት እንዳያጣብብ ያላቸውን ስጋት በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በትናንትናው ዕለት ይፋ አደረጉ። ከፍተኛ ኮሚሽነር ፊሊፖ ግራንዴ እንደገለጹት በአሁኑ ዓለም አቀፋዊ አስቸጋሪና የቀውስ ወቅት ሀገሮች ዜጎቻቸውን ከኮሮና ቫይረስ ጥቃት ለመታደግ ድንበሮቻቸውን እየዘጉ ናቸው። የኢትዮጵያ መንግስትም ከጥቂት ቀናት በፊት በሁሉም ድንበሮቹ ላይ ወደ ሀገር ውስጥ ከሚገቡ የንግድ እቃዎች በስተቀር የማናቸውንም ሰው እንቅስቃሴ እንዲያስቆም ለሀገሪቱ መከላከያ ኃይል ትእዛዝ ሰጥተዋል ብለዋል። ኮሚሽነሩ አክለውም መንግስት ይህን አስፈላጊ እርምጃ ሲወስድ የስደተኞች መብትና ሊያገኙት የሚገባውን ክብካቤ አደጋ እንዳያገኘውም ተማጽነዋል። በኢትዮጵያ የድርጅቱ ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ተጨማሪ ማብራሪያ ሰጥተዋል። ለስደት የሚዳረጉ ነገሮች አልቆመም፣ ጦርነቱም አልቆመም፣ ሰብአዊ መብት ገበራውም ስለዚህ ሰዎች መሰገዳቸውን አላቁሙ ድረስ ድንበር ላይ ደርሰው እንደገና ወደ ፈሩት ነገር ወደ አልሆነው ነገር እንዳይመለሱ ጥንቃቄ ቢደረግ የሚል ማሳሰቢያ ነው ለመንግስት የተላለፈው። ስለዚህ የጤና ሰሳቢነት እንዳለ ይታወቃል። ስለዚህ ድንበር አካባቢም የኔክሲያር በተቻለው መጠን የሚያደርገውን ድጋፍ ለማድረግ ዝግጁ ነው። ድንበር አካባቢ ጠንከር ያለ ቁጥጥር ተደርጎ ስክሪን ተደርገው ልክ ለሌሎች ሰዎች በአየር መንገድ ሲገቡ እንደሚደረገው አስፈላጊውን ነገር ሁሉ ተደርገው ነገር ግን ምግባታቸውን እንዲቀጥሉ ለማሳሰብ ነው እንጂ የገቡ የለም። በኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሚኒኬሽንስና ሞደርናይዜሽን ዳይሬክቶሬት ዳይሬክተር አቶ በአካል ንጉሴ የኮሚሽነሩን መግለጫ እንደተመለከቱት ለቪኦ ገልጸዋል። የመግለጫው ይዘት በአጠቃላይ በተወሰደው እርምጃ አሉታዊ ድምጸት የሌለው መሆኑን አስታውሰው ግን በቅርብ እየተከታተለ መሆኑን እንደሚያብራራም ተናግረዋል። ይሄ የኮሚሽኑ ተግባሩ እንደሆነም አስረድተዋል። የስደተኛና ከስደት ተመላሾች ጉዳይ ኤጀንሲም ተግባሩን በጥንቃቄ እያከናወነ እንደሆነ ገልጸዋል። የኤጀንሲያችን ዋና ትኩረት የሆነው አንደኛ እንግዲህ አንድ ሚሊየን ስደተኛ በሀገራችን ውስጥ አለ። ወደዚህ ስደተኛና ወደ ተቀባይ ማህበረሰቡ ቫይረሱ እንዳይገባ፣ ከገባም እንዳይስፋፋ ጥንቃቄ ማድረግ ነው። አሁን ቅድሚያ የሚሰጠው ስራ ይሄ ነው። በዚህ ላይ ትኩረት አድርገን እየሰራ የስደተኞች አገልግሎት እውቅና አሰጣጥ እንዲህ አይነት ጉዳዮችን በተመለከተ በሂደት በተለያየ ጊዜ እንግዲህ የመንግስትን አቅጣጫ የዓለም አቀፉን አጠቃላይ ሁኔታ ከዚህ ከቫይረሱ ስርጭት ጋር በተያያዘ በሂደት የሚወሰኑ ውሳኔዎች የሚፈጸሙ አንዳንድ መመሪያዎች ሊኖሩ ይችላሉ። ነገር ግን አሁን ባለው ሁኔታ ኢትዮጵያ ውስጥ ገብተው የተገኙ ስደተኞች ከአስራ አራት ቀን በለይቶ ማቆያ ወይም ኳራንታይን ቆይተው የስደተኛ እውቅና ይሰጣቸዋል። ይሄ አሁንም እየተከናወነ ያለ ነው። ወደፊት ከቫይረሱ ስርጭት ጋር ተያይዞ ምን ያጋጥመናል፣ ምን አይነት እርምጃዎች ይወሰዳሉ፣ የሆነውን ሁኔታ አያየም ብንነጋገር የተሻለ ይሆናል ያስባለሁ። በኢትዮጵያ ከሚገኙ ስደተኞች ጋር አያይዤም ለአቶ በአካል በትግራይ ክልል ሕጻጽ በተባለ መጠለያ ስለሚገኙ ኤርትራውያን ስደተኞች አንስቼላቸዋለሁ። በሕጻጽ ስደተኞች መጠለያ ያሉ አስራ ስምንት ሺ የሚሆኑ ስደተኞች ወደ ሌላ ስፍራ የመዛወር ፍርሀት አድሮባቸዋል ስለሚባለው ዳይሬክተሩ ምላሽ ሰጥተዋል። የኤርትራ ስደተኞቹን በተመለከተ ከስደተኞች ስደተኞቹ ባህሪና ፍላጎት አንጻር በጣም ከፍተኛ የሆነ ቁጥር ያለው ስደተኛ የኦሲፒ የአውት ኦፍ ካምፕ ፖሊሲ የምንለው ከካምፕ ውጭ በከተሞች አካባቢ የመኖር ፍላጎታቸው ከፍተኛ ነው። ይሄ በሚሆንበት ጊዜ ብዙ ስደተኛ ከካምፕ ወጥቶ በከተማ አካባቢ በሚኖርበት ጊዜ፣ በየትኛውም ሁኔታ ካምፖች የስደተኛው ቁጥር በዚህ አይነት ሁኔታ እየቀነሰ ሲሄድ የማሸጋሸግ የማጠፍ እንዲህ አይነት ነገር ሊያጋጥም ይችላል። ስለ ወደፊቱ ነው የምነግርህ። አሁን በነበረው ዘንድ ለኦሲፒ ተጠቃሚ ናቸው ከተማ ገብቶ የመኖር እንዲህ አይነት ፈቃድ ይሰጣቸዋል። ለአገልግሎት ማሻሻል ተብሎ ከቦታ ቦታ የሚደረግ ሽፍት ሊኖር ይችላል። ከዛ ባለፈ ግን ስደተኞችን አስገድዶ የመመለስ ኢንቴንሽን ሀገሪቱም የላትም ኤጀንሲያችንም እንደ ኤጀንሲ እንዲህ አይነት ነገሮችን አያከናውንም። አቶ ባካል ንጉሴ በአሁኑ ወቅት በእጻጽ የስደተኞች መጠለያ ወይንም ሰፈር አስራ ስምንት ሺህ ስደተኞች ይኖራሉ የሚለውን አይቀበሉትም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሮቹ ብርሃን ኃይሉና ንጉሡ ታምሬ፣ እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ጤና ይስጥልን። እዚ ሬድዮ ድምፂ ኣሜሪካ እዩ ብ22፣ 25፣ 31 ሜትር ባንድ